የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የኮንዶሚኒየም ቤቶች ቆጠራ ከጀመረበት ጊዜ አንስቶ በይፋ ከተገለጹት ሕገወጥ ድርጊቶች በተጨማሪ የጠፉ ህንፃዎች አሉ የሚል ወሬ በሰፊው ተናፍሷል። ጉዳዩ የተወካዮች ምክር ቤት አጀንዳ እስከ መሆንም ደርሷል። በመሆኑም በጉዳይ ዙሪያ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ የሆኑት አቶ ይድነቃቸው ዋለልኝን አነጋግረናቸዋል። የጠፋ ህንፃ የለም ምንድነው? የሳይት ፕላን ይኖረናል። በመጀመሪያ ከዚህ ጋር ተያይዞ የኔበርሁድ ዲዛይን ፕላን ወይም የሰፈር ፕላን ተብሎ ይወጣል። በዚህ በሰፈር ፕላኑና በሎካል ዴቨሎፕመንት ፕላኑ ላይ ከመጀመሪያው አጠቃላይ ሲጠና ያርፋሉ፣ ይሰራሉ ተብሎ ብሎኮቹ በሳይት ፕላኑ ላይ ያልቁና ቁጥር ይሰጣቸዋል። ወደ መሬት ሲወርዱ እነዚህ ብሎኮች በተለያየ ምክንያት ሊሰሩ ይችላሉ። ቁጥር ግን ይዘው የሚሄዱት በመጀመሪያ ወረቀት ላይ ሳይት ፕላኑ ላይ ያለውን የብሎክ ቁጥር ይዘው ስለሚወርዱ ህብረተሰቡ ብሎኮቹ አልቀው ለምሳሌ 270 ይልና ገላል ላይ 271፣ 272፣ 273፣ 274 የሚባል ብሎክ የለም 275 ብሎ ይቀጥላል። በተመሳሳይ ሌሎችም ጋር እንደዛ ይሄዳል። ወረቀቱ ላይ ሳይት ፕላኑ ላይ ያሉትን የብሎክ ቁጥር እንደያዘ መሬት ላይ ያወርዳል። የተተዉትን ብሎኮች መረጃውንም ይሁን አጠቃላይ ሁኔታ ለህብረተሰቡ በግልጽ ኮሚኒኬት ስለማናደርገው ህብረተሰቡ የሚያቸው እነዚህ ብሎኮች አልተሰሩም ብሎ ነው የሚያሳዩ። ለምሳሌ ተጨባጭ መረጃ እንውሰድ። ገላን ሶስት አሁን የተሰሩ ቤቶች ወደ አምስት ሺህ ምናምን ቤቶች ተሰርተዋል። አርባ ሁለት ብሎኮች አልተሰሩም። በሳይት ፕላኑ ላይ አርባ ሁለት ብሎኮች ይሰራሉ ተብሎ ተቀምጦ ነበር። ቤቶቹ ግን ሄደው ያረፉት የመብራት ከፍተኛ ኃይል ተሸካሚ ፓወር ላይ ነው ያረፉት ብሎኮቹ ከመጀመሪያ ወረቀት ላይ ተሰርተው ሲሄዱ ያ መብራት ይነሳል በሚል ታሳቢ ነበረ እነዚህ ብሎኮች የመጡት። ግንባታ ውስጥ ከገባም በኋላ ከፍተኛ የኃይል ተሸካሚ የሆነ መብራት ስለሆነ ይህን ማንሳት የሚቻል ስላልሆነ ግንባታው ኦልሞስ ተጠናቀቀ። ግንባታው በሚጠናቀቅበት ሰዓት እነዚህ ብሎኮች የሚያርፉበት ቦታ እየተዘለለ እየተዘለለ ሄደ። ህብረተሰብ ውስጥ ግን ያለው ግንዛቤ ያው ወይ ይህ ብሎክ ሰምጧል ወይ አድርጓል የሚለው ሰው ያረገም። የሰመጠን ብሎክ የለም። ጉዳዩ የፓርላማ መወያያ ርዕስ የሆነው የምክር ቤቱ አባላት ወደ ህዝብ ወርደው ሲያነጋግሩ ያገኙት ትክክለኛ ያልሆነ ያሉትን መረጃ መሰረት አድርገው ያቀረቡት ነው ብለዋል ኃላፊው። ለዶች በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም